አቶ ማሙሸት አማረ የመይአድ ፕሬዝዳንት ሆነው ሲያገለግሉ እንደነበር የሚታወቅ ነው። በመይአድ በተፈጠረው አለመግባባት እሳቸው ተነስተው በአቶ አበባው መሐሪ ከተተኩ በኋላ ግን በፓርቲውም ሆነ በሌላ ፖለቲካዊ እንቅስቃሴ ተሳትፏቸው ገጥተው እንደነበረ ታናሽ ወንድማቸው አቶ እንግዳ ሰው አማረ ለዶቸፈለ ተናግረዋል። ስለ ታሰሩበት ሁኔታ ሲያብራሩ እንግዲህ የተያዙት ሮብ አካባቢ ነው፣ ዘጠኝ ሰዓት አካባቢ ሸንኮራ ዮሐንስ ምንጃር በምንሾ አካባቢ ነው። እዚ ነው የተያዙት። አሙሸት ለብዙ ጊዜ እንግዲህ ከዚህ በጤና ጉዳይ በደረሰበት የሰብአዊ በላው ላይም በአካሉም ላይ የተለያዩ ነገሮች ስለደረሱበት በሁለት ሺ ሰባት የአዲስ አበባ ዩኒቨርሲቲ በፖለቲካል ሳይንስ ትምህርቱን እየተማረ ነበር። በተለያ በደህንነቶች ከትምህርት ቤትም እንዳይማር የተለያየ ቦታ እያዋከቡት፣ እሱንም አላስተምር ብለውት ያንን ለቆ ለጤናው ሸንኮራ ዮሐንስ ሰኔ ፀበል ከርሞ እንግዲህ ያው ወደ አስር ወር አካባቢ ነው። አሁን ወንድሙ ስንቅ ለማድረስ በሚሄድበት ጊዜ እሱን ተከታትለው እዚያው ስንቅ እያቀበለው እያለ ሁለቱንም አሰሯቸው። እንግዲህ ከሮብ ከዘጠኝ ሰዓት ጀምሮ የት እንዳሉ አናውቅም። አሁንም ማዕከላዊ ነው ይባላል። ምግብ አቀብሉ እንጂ ሌላ ነገር የለም። እስካሁን ድረስም ያው ፍርድ ቤት አልቀረቡም። የምናውቀው ነገር የለም። ይህ ቃለ ምልልስ በምናደርግበት ጊዜ አቶ እንግዳ ሰው በአራዳ ፍርድ ቤት ድንገት አቶ ማሙሸት ከቀረቡ በማለት እየተጠባበቁ እንደሆነ ነግረውናል። እስካሁን ግን እሳቸውን ማግኘት እንደተቸገሩ ጭምር የተለያዩ መርማሪዎችም ጠይቄያለሁ። አልቀረቡም እስካሁን ድረስ በሚልም አይ፣ እኛ የምናውቀው ጉዳይ የለም። ይቅረቡም አይቅረቡም የምናውቀው ጉዳይ የለም። እንግዲህ በሀያ አራት ሰዓት በአርባ ስምንት ሰዓት መቅረብ አለባቸው ይላል። እንዴት እስካሁን አልቀረቡም? አሉ አይ እኛ እንግዲህ እስካሁን የትኛውን ፍርድ ቤት አልቀረቡም። እስር ቤቱም አሉ እንጂ የሚባለው ለመኖራቸውም ላለመኖራቸውም እርግጠኛ አይደለንም። ያው ምግብ አስገቡ ነው እየተባልን ያለ ነው። ምግብ ብቻ ነው እየተቀበሉ ያሉት። ለእነሱም እንግዲህ ጠበቃም አልተገናኘ፣ ቤተሰብም ሊያገኛቸው አልቻለም። ምንም የምናውቀው ነገር የለም እስካሁን ድረስ እንግዲህ ምንም ፍንጭም አላገኘን። ላይም ሄጄ ጠይቄያለሁ ማንም መልስ የሰጠኝ የለም። እኛ የምናውቀው ነገር የለም፣ እንዳይታዩ ተከልክለዋል ነው ብለው እስካሁን ድረስ መልስ የሰጡኝ። አቶ ማሙሸት አማረ ከመኢአድ ፕሬዚዳንትነት ከተነሱ በኋላ የፖለቲካ ተሳትፋቸው እንዴት ነበር አልናቸው። ታናሽ ወንድማቸው አቶ እንግዳሰው አማረን በጤናው እክል ምክንያት ለብዙ ጊዜ ጸበል ነው የከረመው። አሁን ለአስሩ ወር ያህል ነው፣ ከዚያም በፊት ለስድስት ወር ያህል እዚሁ ጸበል ነው የከረመው። እንግዲህ ምናልባት ኦፊሻል የሚታይ በሽታውም ኦፊሻል የሚታይ ነው ሥነ ልቦናዊም በዚህ መማርም መስራትም እዚህ ላይ አልቻለም። በሚማርበትም ቦታ እንግዲህ ትምህርት ቤቱን እያዋከቡ በደህንነቶች በዚህ ሲገባ ሲወጣ ለማሰር ብዙ እንትን እያሉ ያው ትምህርቱንም አቋርጧል። እንግዲህ በሁለት ሺህ ስድስት ላይ ለስድስት ወር ያህል እስር ቤት ቆይቶ በነፃ እንደተለቀቀ መረጃው ወይ ኢንፎርሜሽኑ ሰምታችሁ ሊሆን ይችላል። ባላደረገው ነገር ከምርጫ ቦርድ ጋር በሚከራከርበት ጊዜ ያን ሰዓት አለ ተብሎ የዚህን የአራዳውን ፍርድ ቤት ያው የልደታ ፍርድ ቤት በዚህ ሰዓት እኛ ጋር ነበር ብለው ወረቀት ጽፈው ምስክርነት ተሰርቶ በነፃ ተለቋል። ከዚያ ጀምሮ እንግዲህ ወደ ጤናው ነው። ጤናው አስቸጋሪ ሁኔታ ላይ ስለነበረ ወደ ጸበል አካባቢ ነው። ውጭም የትም ሀገር ሄዶ ለመታከም ስላልተፈቀደለት ወደትም መውጣት ፓስፖርትም ምንም ስላልፈቀዱለት ያው እንግዲህ አማራጭ፣ የመጨረሻው አማራጭ ወደ ጸበል መሄድ ስለነበረ ጸበል ነው የከረመው። ለዶች ቨለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ka ababam